የማረሚያ ቤቶች እና የፖሊስ ጣቢያዎች በሰብአዊ መብቶች አያያዝ አኳያ ሲፈተሽ ለበርካታ ጊዜያት ጥያቄ የሚያስነሳ ጉዳይ ሆኖ ከርሟል። የኮቪድ-19 ወረርሽኝ እየተከሰተ ባለበት ወቅት ከሰብአዊ መብት ኮሚሽን በኩል ተግባሩን እንዴት ለማከናወን እየተንቀሳቀሰ መሆኑን ኮሚሽነሩ ዶክተር ዳንኤል በቀለ ይገልጹታል። እውነት ነው። ከመነሻው ጀምሮ ያሳስበን ነበር ይሄ ጉዳይና የነበረን ምክረ ሀሳብ የታሳሪውን ቁጥር መቀነስ ያስፈልጋል የሚል ነበረ። መንግስትም ጥሩ እርምጃ ነው፣ በዛ አንጻር የወሰደው በርካታ ሰዎች ተለቀው የታሳሪውን ቁጥር ለመቀነስ ጥረት ተደርጓል። ነገር ግን እንደምታውቀው አሁን የኢትዮጵያ እስር ቤቶች የኢንፍራስትራክቸር አቅማቸውና የእስረኛው መጠን በጣም የሚመጣጠን ስላልሆነ፣ በአጠቃላይ ኢንፍራስትራክቸሩ በጣም ደካማ ስለሆነ አሁንም አሳሳቢ መሆኑ እንደቀጠለ ነው። ይህንንም ያሉበትን ምክንያት በመዘርዘር በኮሮና ቫይረስ የመከላከል አካሄድ ምን ደረጃ ላይ እንደሚገኝ የተከሰተ እንዳለ ግን በመግለጽ ቁጥሩን ከመናገር ተቆጥበዋል። ማለትም ይህ ማህበራዊ ርቀትን ለመጠበቅ የማያስችል አይነት ስለሆነ የኢትዮጵያ እስር ቤቶች ኢንፍራስትራክቸር ማለት ነው። አንዳንድ እስር ቤቶች በክልል ደረጃም የተመለከትናቸው እንደው በተሻለ ሁኔታ ያሉ አሉ። ግን በአጠቃላይ አነጋገር አሳሳቢ ነው። ስለዚህ ምን ማድረግ ጀምረናል? አሁን እስካሁን ዝግጅት ስናደርግ ቆይተን ገና ትላንት ነው ይህንን ስራ የጀመርነው። አንዳንድ ማረሚያ ቤቶች፣ እስር ቤቶች፣ ፖሊስ ጣቢያዎች ክትትል ለማድረግ አንድ ቲም አዘጋጅተን አስተማርተናል እና በአጠቃላይ የበሽታውን ስርጭት ለመከላከል ምን አይነት ዝግጁነት እንዳላቸው እና ድንገት ደግሞ ይከሰት ምን አይነት የኮንቲንጀንሲ ፕላን የመጠባበቂያ እቅድ እንዳላቸው ለማረጋገጥና የማረሚያ ቤቱ ወይም የፖሊስ ጣቢያው ሰራተኞችም ደግሞ ስለ በሽታው ስርጭት ምን አይነት ግንዛቤ ኖሯቸው ከእስረኞቹ ጋር ሲገናኙና ሲቀላቀሉ ምን አይነት ጥንቃቄ እንደሚያደርጉ ወይም እንደማያደርጉ ቼክ ለማድረግ ጭምር፣ ተጨማሪም አሁን ከቤተሰብ ጋራ ግንኙነት ያው የታገደበት ጊዜ ስለሆነ ሌሎች አማራጭ የግንኙነት ዘዴዎች ለምሳሌ በስልክ ማገናኘት ሊሆን ይችላል እየተሞከረ እየተደረገ እንደሆነ በአጠቃላይ የሰብአዊ መብት አያያዙ እና የበሽታው ስርጭት በመከላከል ስራ እስር ቤቶች አካባቢ ምን እንደሚመስል እንደው መጠነኛ ስልታዊ ክትትል ለማድረግ ገና ከትላንትና ሁለት ጀምሮ አንድ ፊም አዋቅረን ተማርተን እየተከታተልን ያለ ነው እና ምን እንደሚመስል ገና የተሟላ መረጃው የለኝም። በወረርሽኙ ተጠቂ የሆኑ ቁጥራቸው በወልብ አይታወቅም መረጃዎች ግን የጠቆሙ እንዳሉ ዶክተር ዳንኤል በቀለ አልሸሸጉም። አንዳንድ መረጃዎች አሉ በማረሚያ ቤት ደረጃ ሳይሆን ፖሊስ ጣቢያዎቹ ደረጃ አንዳንድ መረጃዎች አሉ። ስለዚህ ገና ሙሉ ለሙሉ ያረጋገጥ ነው ጉዳይ ባይሆንም፣ አንደኛ ይሄ መረጃ ስላለ አለ። ሁለተኛ ተከስቷል ባይባልም እንኳን የግድ ክትትል የሚያስፈልገው ቦታ ነው። ምክንያቱም እንዳይከሰት የመከላከል ዝግጁነት ስለሚያስፈልግ ማለት ነው። ጌታቸው ተድላይ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ